ከኢኮኖሚው ዓለም የምህንድስና ባለሙያው አቶ መላኩ አርጋሞ ወደ ጀርመን ያቀኑት አገራቸው ያጡትን ፍለጋ ነበር። በዘመናት ሂደት የካበተ እውቀት፣ የተመሰከረለት ቴክኖሎጂና የዳበረ ካፒታል ካለባት ጀርመን አብሯቸው የሚሰራ አጋሪሽ አሉ። ግን ብቻቸውን አይደሉም። የግንባታ ኩባንያዎች ባለቤቶች አብረዋቸው ተጉዘዋል። የምግብና ውሃ አምራቾች፣ አስመጭና ላኪዎችም አሉ ተወዳጅ የኢትዮጵያ የቡና ዝርያዎችን ቆልተውና ፈጭተው ለዓለም ገበያ የሚያቀርቡትም ምርቶቻቸውን ማስተዋወቅ ምኞታቸው ነበር። ወኪል አከፋፋይ ከተገኘም አይጠሉም። መላኩ እባላለሁ። የመጣወት ከጀባና ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር አዲስ አበባ በዋናነት የምሰራ ሆን ነው። የመጠጥ ውሃ ፕሮጀክት፣ የመስኖ ፕሮጀክቶች ና የህንፃ ፕሮጀክት ላይም እንሰራለን። በተጨማሪም አሁን በቅርብ ጊዜ ሲስተር ካምፓኒ እስታብሊሽ አድርገን የውሃ ነክ ስራዎች፣ የማማከር ስራ፣ የዲዛይን ስራ እንሰራለን። ዩሮፕ እንግዲህ ያደገች ሀገር ናች። እኛ ደግሞ በማደግ ላይ ያለ ነገር እንደመሆናችን በሀገራችን የ ሪሶርስ ሊሚቴሽን አለ ሪሶርስ እጥረት አለ፣ የቴክኖሎጂም ጋፕ አለ። ስለዚህ ያን የቴክኖሎጂ ጋፕ ከመሙላት አንጻር በዚህ በጀርመን ሀገር ውስጥ ካሉ ኩባንያዎች ጋር የሁለትዮሽ ውይይቶችን ለማድረግ ጆይንት ቬንቸር፣ የቢዝነስ ኦፖርቹኒቲዎችንም ደግሞ ኤክስፕሎይት እናደርጋለን የሚል ግምት ይዘን ነው መጣ ነው። አኗር ይሱፍ ይባላለው ከድሬዳዋ አያን የምግብና ንጹህ የመጠጥ ውሃ ፋብሪካ ነው የመጣሁት። የምናመርተው የመኮሮኒና የዱቄትና የውሃ ምርቶች አሉ። ከሶስት ወር በኋላ ኤክስፖርት እንጀምራለን ወደ ጅቡቲና አርጌሳ ጀርመን የመጣንበት ዋነኛው ምክንያት ኤክስፒሪያንስ ሼሪንግ ነው። አንዳንድ ያሉትን የቴክኖሎጂ ሽግግሮችን እነሱን ሼር ለማድረግ እና ፓርትነሮችን ፍለጋ ነው የመጣ ነው። ፓርትነር ያው በኛው ለምሳሌ በምግብ ፋብሪካ ዘርፍ ያሉ ፓርትነሮች ካሉ ከእነሱ ጋር የጆይንት ቬንቸር አድርገን እነሱ ጋር የተሻለ የቴክኖሎጂ ሽግግር ስላለ በዛ ሼር ለማድረግ ነው የመጣ ነው። እኔ አማኑኤል ሳህ ለማርያም እባላለሁ። ኢትዮጵያ ውስጥ በኢትዮጵያን ቡና ፕሮሰስ አድርጎ ኤክስፖርት በማድረግ ስራ ላይ ተሰማርቻለሁ። የምርታችን ልዩ ስሙ ቢታ ኮፊ ይባላል። የኢትዮጵያን ቡና ብቻ ስፔሻሊቲ ቡናዎችን እየመረጥን ፕሮሰስ እያደረግን ኤክስፖርት እያደረግን ነው። ኤክስፖርት አድርግ የመጣሁት ኢትዮጵያን ቡና እኛ የኢትዮጵያኖቹ አልሰራንበት በብዛት አውሮፓዎቹ አሜሪካኖቹ በእኛ ቡና ዓለም ላይ እየታወቁበት ነው ያለው የእኛም ቡና ጀርመኖቹ ራሳቸው ጥሬ ቡናችን እያመጡ ለዓለም ኤክስፖርት እያደረጉት ነው። ያንን ለምን ኢትዮጵያ ውስጥ አምርተን ኤክስፖርት አናደርገውም? አብረንም ለመስራት ፈቃደኞች ከሆኑ አብረው ለመስራት ዝግጁ ነ እዚህም ተቀባዮች ካገኘን ተቀባዮችን ፈልጎ ለማግኘት ነው ዓላማችን። አሁን ኤጀንት ባየር ወይም ጆይንት ቬንቸር የሚባለውን ከሶስት በአንዱ አብሮ ለመስራት ፍላጎት ያለው ካለ ያን መስራት ነው። እነ መላኩ አንዋርና አማኑኤል አይናቸውን የጣሉባት ጀርመን የዩሮ ሸረፍ የልብ ምት ትሆናለች። ባለፈው ዓመት ከበለጸጉት የቡድን ሰባት አገሮች ፈጣን ኢኮኖሚያዊ እድገት የነበራት የምዕራብ አውሮጳዋ ጀርመን ነበረች። ባለፈው ዓመት ጀርመን ኢኮኖሚዋ 1.9 በመቶ ሲያድግ በአምስት ተከታታይ ዓመታት ትልቁ ነበር። አመቱ በአውሮጳ የግዙፍ ኢኮኖሚ ባለቤት የሆነችው ጀርመን የግል ዘርፍ በፍጥነት ያደገበት ነበር። አይኤችኤስ ማርኬት የተባለው ዓለም አቀፍ የገበያ ጥናትና የኢኮኖሚ ትንበያ ተቋም ከጀርመን ኢኮኖሚ ሁለት ሶስተኛ ገነማ ድርሻ ያለው የግሉ ዘርፍ በመስከረም 2016 ዓ.ም 52.8 በመቶ በዚሁ ዓመት ወርሃ ጥቅምት ደግሞ 55.1 በመቶ ማደጉን አስታውቋል። ከ17 ዓመታት በፊት አካባቢ የኢኮኖሚ ባለሙያዎች ጀርመንን የአውሮጳ በሽተኛ ብለው ይጠሯት ነበር። ያኔ ኢኮኖሚያዊ እድገቷ በአማካኝ 1.2 በመቶ ብቻ ሲሆን ከ9 እስከ 11 በመቶ የሚደርሰው ህዝቧም ስራ አጥ ነበር። ዛሬ ግን ያ ሁሉ ታሪክ የሆነ ይመስላል። ጀርመን ለውጭ ገበያ የምታቀርበው አመታዊ የምርት መጠኗ እጅጉን አድጓል። ስራ አጥነት ቀንሷል። የሰራተኞች ክፍያም ከፍተኛ ነው። ስራ አጥነት በአውሮጳ በአማካኝ 21 በመቶ በነበረበት የጎርጎሮሳዊው 2014 ዓ ም በጀርመን ወደ አራት ነጥብ በመቶ አሽቆልቁሎ ነበር። ኦስትሪያዊቷ የኢኮኖሚ ፕሮፌሰር ብሪክተ ኡንገር የኢኮኖሚ እድገቱ ምስጢር በሰራተኛ ገበያው ላይ የተደረገው ማሻሻያና አመርቂ ክፍያ እንደሆነ ጽፈዋል። የቀድሞው የጀርመን መራሄ መንግስት ጌርሃርድ ሽሩደር በጎርጎሮሳዊው 2005 ዓ.ም በሰራተኛ ገበያው ላይ ያደረጉትን ማሻሻያ ኡንገር በምሳሌነት ጠቅሳሉ። ለአባሎቻቸው መብቶች ጥብቅና የሚቆሙት የሰራተኛ ማህበራት ኩባንያዎች የአመራረት ሂደታቸውን እንዲያሻሽሉ የምርት መጠናቸውንም እንዲያሳድጉ እድል ሰጥቷቸዋል። ብሪክተ ኡንገር እንደሚሉት የጀርመን ኩባንያዎች ምርቶች በጥራትና በዋጋ በዓለም አቀፍ ገበያ ተወዳዳሪ ለመሆናቸው አገሪቱ ያካሄደቻቸው ማሻሻያዎች ላቅ ያለ ሚና ነበራቸው። የስራ አጥነት ጉዳይ አብዝቶ እንቅልፍ የሚነሳው የኢትዮጵያ መንግስት ታዲያ ያደጉት አገሮች ኩባንያዎች መዋዕለ ንዋይ መፍትሄ የሆነው ዘንድ ማፈላለግ ይዟል። በኢትዮ ጀርመን የንግድና መዋዕለ ንዋይ መድረክ ላይ የተገኙት ባለስልጣናት ባደረጓቸው ንግግሮች አገሪቱ አሏት ያሉትን እድል ሲያስተዋውቁ ነበር። ከልዑካን ቡድኑ መካከል የተገኙት አስመጭና ላኪዎችም ከጀርመናውያኑ አጋርነት መሻታቸው አልቀረም። የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ እንዳልካቸው ስሜ እንደሚሉት አገራቸው የምዕራባውያኑን ኩባንያዎችና ባለወረቶች ቀልብ የሚገዛ ገበያና የንግድ ስምምነቶች አሏት። በሀገር ውስጥ ገበያ በምትመጣበት ጊዜ የኢትዮጵያ የህዝብ ብዛት በጣም ከፍተኛ ነው። እሱ ብቻ ሳይሆን በፍጥነት እያደገ ስለሆነ ኢኮኖሚው መካከለኛ ገቢ ያለው ህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ፍጥነቱም ደግሞ ከሌሎች አፍሪካ ሀገሮች ጋር ስታየው ፈጣን ከሚባለው የሚመደብ ነው። ይህንን ሎካል ማርኬት ኢንጆይ የሚያደርገው እዛ ኢንቨስት ያደረገ ፎሬን ካምፓኒ መሆን አለበት እንጂ የውጭ ድርጅቶች መጥተው ይህንን ሎካል ማርኬት ኢንጆይ ማድረግ አይችሉም። ለምሳሌ ትሬዲንግ ቢዝነስ ላይ አንድ የጀርመን ካምፓኒ መጥቶ ዝም ብሎ መሳተፍ አይችልም። ዜጎች መሆን አለባቸው፣ ኢትዮጵያውያን ወይም ደግሞ ከውጭ መጥተው ኢንቨስት ያደረጉ ካምፓኒዎች መሆን አለባቸው። በዚህ ደረጃ እናስተዋውቀዋለን ማለት ነው። ለኢንቨስትመንት በሚመች መልኩ ፕሮቴክት የተደረገ ማርኬት እንደሆነ ማለት ነው። ሪጂናል ማርኬቱም አለ። ኮሜሳ መስራች አባል ናት፣ ኢትዮጵያ ኮሜሳ ኤፍቲኤ ደግሞ አሁን በቅርቡ ጆይን ለማድረግ ጥረት እየተደረገ ነው። ከአሜሪካ ጋር ባለው ነገር 4600 የሚደርሱ ፕሮዳክቶችን ዲዩቲ ፍሪ እና ኮታ ፍሪ ወደ አሜሪካ ለመላክ የሰብ ሰሀራን አፍሪካን ካንትሪስ የተሰጠው አጎዋ የሚባለው አፍሪካን ግሮዝ ኦፖርቹኒቲ አክት ተጠቃሚ ናት። ወደ አውሮፓ ስትመጣ ደግሞ ኤቭሪቲንግ በተአርምስ የሚባለው የዲዩቲ ፍሪ እና ኮታ ፍሪ አክሰስ አላት። ከአስር ከሚበልጡ አገሮች ጋር ደግሞ ባይላተራል ነገሮች አላት። ምንድነው በዓለም ላይ ያለውን ጥሩ ገበያ የሚባለውን ያለ ቀረጥ እና ያለ ኮታ አክሰስ አላት ኢትዮጵያ። የመንግስት ባለስልጣናትና ባለወረቶችን ያካተተው የኢትዮጵያ የልኡካን ቡድን በጀርመኖቹ የሃኖቨርና ሽቱትጋርት ከተሞች በተዘጋጁ የንግድና መዋዕለንዋይ መድረኮች ተሳትፏል። በመድረኮቹ የተሳተፉት ጀርመናውያን ዋነኛ ትኩረት ያረፈው የኢትዮጵያ መንግስት ፖሊሲዎችና አሰራሮች ላይ ሆኖ ተስተውሏል። የመንግስቱ ሹማምንት አገሪቱ የምትገነባቸውን የኢንዱስትሪ ፓርኮች ለማስተዋወቅ ተደጋጋሚ ጥረት ሲያደርጉም ነበር። ከሃኖቨሩ የተሻለ የውይይት መድረክ በሽቱትጋርት ተገጠማቸው። አቶ አማኑኤል ሳህለ ማርያም ቆልተው ለውጭ ገበያ ለሚያቀርቡት ቡና የሚሆን ማሸጊያ አግኝተዋል። ቡና ነጋዴው የጀርመን ጉዟቸው ያቀዱትን ያክል ግን አልሰምርላቸውም። አሁን እዛ ስቱት ጋርድ ላይ አንዳንድ ሰዎችን አግኝተናል። ተነጋግረን በኢሜይል ኮሚኒኬት መደራረግ፣ ያው ፍላጎቱ እንዳላቸው ነግረውናል። የሆነ ስራ ለመጀመር እንሞክራለን። ከሀኖቨር ስቱት ጋርድ ይሻላል። ምክንያቱም ሀኔቨር ላይ ብዙ ኮሚኒኬሽንም አላገኘንም፣ ግን ስቱትጋርድ ላይ ብዙ ሰዎች ነበሩ። በጀርመንም በኩል በጣም ተዘጋጅተውበት ያለ ይመስላል። በእኛም በኩል በደንብ ተዘጋጅተን ነበር። የቀረብ ነው እቃችን እንደሚፈልጉት አንዳንዶችን ገልጸውልናል። እንደው በጣም አመርቂ ነው ባይባል፣ በተለይ ከሀኔቨር እንትን ላይ በጣም የተሻለ ነው ስቱትጋርድ ላይ። አቶ መላኩ አርጋሞ ፈጽሞ በጉዞ ደስተኛ አልነበሩም። መሰናዶውን ያዘጋጀው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ስራውን በአግባቡ አልተወጣም ሲሉ ይወቅሳሉ። ጉባኤው ላይ የጠበኩት ነገር እውነት ለመናገር አላገኘው። ምክንያቱም እኔ የሚሰራው ኮንስትራክሽን ላይ እና ኮንሰልቴንሲ ላይ ነው የምንሰራው። በዚህ ዘርፍ ኦልሞስት ሰው አላገኘው። መጀመሪያ ፖቴንሻል ኢንትረስት ያላቸው ሰዎች እስቲንያቸው ከኢትዮጵያ ያምጡ ና ያለውን ኦፖርቹኒቲ እስቲንስማቸው የሚሉ ድርጅቶችን መጀመሪያ አነጋግረው ሲያበቁ ከነዛ ላይክ ለምሳሌ ኢንዱስትሪ ላይ ከሆነ ሌዘር ሊሆን ይችላል፣ ቴክስታይል ሊሆን ይችላል፣ ኮንስትራክሽን ላይ ሊሆን ይችላል። እንደዛ አይነት ኢንትረስት ያላቸው ሰዎች መኖራቸው ስታወቅ ነው ስክሪኒንጉ መስራት ነበረበት። አሁንም እንደሆነ የተደረገው ኢትዮ የጀርመን ቢዝነስ ደ እንዳለ ይታወቃል። ሰዎች ሊመጡ ይችላሉ ተብሎ ታሰበ። እኛ ስራችን እንትተን ሀገር አቋርጠን መጠን ግን በቂ ጊዜ ስላልነበረ ላይክ እዚ ጋር መተን የፈለግነው ያህል ፓርትነርም ያላገኝንበት ሁኔታ ተፈጥሯል። ነው ይህ ስሜት የአቶ መላኩ አርጋሞ ብቻ አልነበረም። አጋር እውቀትና ቴክኖሎጂ ፍለጋ ወደ ጀርመን ብቅ ብለው ያልተሳካላቸው ቅሬታቸውን ሲገልጡ ተደምጠዋል። የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት መሰል መድረኮች ሲያዘጋጅ የመጀመሪያው አይደለም። ዋና ጸሐፊው አቶ እንዳልካቸው ስሜ ዝግጅታቸው መንገራገጮች እንደነበሩት አይሸሽጉም። በአመት ውስጥ ከ13 እስከ 16 የሚደርሱ የቢዝነስ ቱ ቢዝነስ እና ማችሜኪንግ የሚባሉትን ፕሮግራሞች በአገር ውስጥ እናካሂዳለን። ወደ አስር የሚሆኑ ደግሞ ወደ ውጪ እናደርጋለን። እስከ ሰላሳ ይደርሳል በአመት ውስጥ የሚሰሩ ስራዎች ከዚህ ከሰላሳ ውስጥ ከግማሽ በላይ ስኬታማ ነው የሚል ግምት ነው ያለን። ኢንፋክት ይሄ በጣም ፕሮፌሽናል፣ እያንዳንዷ ነገር ተብጠርጥራ ሪሰርች ተሰርቶ ነው መታወቅ ያለበት። ነገር ግን የፕሮግራሙ መጨረሻ ላይ ፎርም እያስሞላን አክሰስ ለማድረግ እንሞክራል ለምሳሌ እዚህ አሁን አሁን የተዘጋጀው ሃኖቨርና ሽቱትገርት በሚዘጋጀው ፕሮግራም ላይ 31 ካምፓኒዎች ተሳትፈዋል። ከዚህ ስንመለስ የ31ዱ የሚሞሉት መጠይቅ አናላይዝ ይደረጋል። የዛሬ ዓመት ሙኒክና ሃምቡርግ አድርገናል። እዚህ እዛ ላይ ወደ 80 ፐርሰንት የሚጠጋ ነው ሰክሰሱ የነበረው። ይሄኛውን እርግጠኛ አይደለሁም እዚኛው ላይ አንዳንድ መንገራገጮች ነበሩ። እንዲሁም እዚህ የተዘጋጁት ካምፓኒ ሊስቶቹ ላክቡልን ብለን ሊስቱን ካየነው በኋላ ይሄማ መሆን የለበትም፣ እንደገና አዳዲስ ካምፓኒዎች መጠራት አለባቸው ብለን አጀስት ያደረግንበት ጉዳይ ነበረ። ከዛ በኋላ የመጣውን ለውጥ እርግጠኛ አይደለሁም ማየት እንችላለን። ነገር ግን ከስራሁን ባህሪ አኳያም ስታየው እኛም ከጀማሪነታችን አኳያ ስታየው ፐርፌክት ላይሆን ይችላል፣ እንዳልከው እንደዛ አይነት ኮሜንቶችም ሊኖሩ ይችላሉ። በሂደት ግን እነኛን ነገሮች ኢምፕሩቭ እያደረግን እንሄዳለን። ምዕራባውያኑ ወደ ኢትዮጵያ ማማተራቸውን የመንግስት ሹማምንቱም ይሁን የኢኮኖሚ ባለሙያዎቹ ይስማማሉ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሴት ልጅ የኢቫንካ ትራምፕን ጫማዎች የሚያመርተው ሁጂያን ኢንተርናሽናል የተባለ ኩባንያ ተመሳሳይ መንገድ ለመከተል እያቀደ መሆኑን አስታውቋል። ኩባንያው ግን በቻይና የሰራተኞች መብት ተሟጋቾች ተቀጣሪዎቹን ለረጅም ሰዓታት ያለበቂ ክፍያ ያሰራል የሚል ወቀሳ ይሰነዘርበታል። እንደ ጀርመናውያኑ ለመብቶቻቸው የሚታገል ጠንካራ የሰራተኛ ማህበራት የሚሆን ህግጋት በሌላት ኢትዮጵያ የምዕራባውያኑን ቀልብ የሳበው የደሞዝ ክፍያ ጉዳይ ግን አነጋጋሪ ይመስላል።